Die Alem. የኦሮሚያ ክልላዊ መንግስት የ122 ኩባንያዎችን የስራ ፈቃድ መሰረዙን አስታውቋል። ሌሎች 200 ገደማ ኩባንያዎች ደግሞ ማስጠንቀቂያ ተሰጥቷቸዋል። አቶ አቡሌ አበጋዝ የኦሮሚያ ክልላዊ መንግስት የውሃ ማዕድንና ኢነርጂ ቢሮ የሕዝብ ግንኙነት ኃላፊ ናቸው። ማዕድን ልማት ዘርፍ ከሕገ መንግስቱ መነሻ በማድረግ የወጡ ሕጎች ደንቦች፣ መመሪያዎች አሉ። እሱን መሰረት በማድረግ የተዘጋጁ እቅዶች አሉ። ስትራቴጂ ያለው በዛ መሰረት ነው የማዕድን ልማት ዘርፉ የሚመራው እሱን መሰረት በማድረግ ሁለት ሺ አስር በክልል ደረጃ በዞን እንዲሁም በወረዳ ደረጃ ያሉንን ለባለሀብቶች ለጥቃቅንና አነስተኛ ኢንተርፕራይዞች ለግለሰቦች በተለያየ አይነት መልኩ ኢንዱስትሪ ማዕድናት በግንባታ ማዕድናት እና በከበሩ ማዕድናት ላይ የተሰማሩ ፍቃድ የተሰጣቸው ባለሀብቶች አሉ። እነዚህ ፍቃድ ውስጥ ያሉትን የማጣራት ስራ ነው በዚህ አመት ስንሰራ የነበረው አንደኛ አንድ ባለፍቃ መብት አለው ማዕድኑን ለማልማት ነው ፍቃድ የወሰደው። መብቱ እንደተጠበቀ ሆኖ ደግሞ የሚወስዳቸው ማሟላት ያለበት ኃላፊነቶችም ጭምር በአዋጆቹ ላይ በግልጽ በዝርዝር የተቀመጡ አሉ። እነዛ በስምምነቱ ወቅት አንድ ሁለት ተብለው ፍቃድ ሰጪው ተቋምና ፍቃድ ወሳጁ ባለሀብት ወይ ስሞል ስኬል ወይም ሌላ አካልም ሊሆን እንችላልና በእነዚህ በተቋሙና በአልሚዎቹ መካከል የሚደረጉ የተለያዩ ስምምነቶች አሉ ማለት ነው። አንደኛ አንድ ባለሀብት በአንድ ልማት ላይ የተሰማራ በየሶስት ወሩ ሪፖርት የማቅረብ ኃላፊነት አለበት። ምን እየሰራ እንደሆነ በትክክል የሚገልጽ ዝርዝር ሁኔታዎችን የያዘ ሪፖርት ማድረግ አለበት። ይሄ በፍቃድ ሰጪና በፍቃድ ተቀባይ መካከል ያለ ስምምነት ነው ማለት ነው። አንዱ ሌላው አካባቢውን መልሶ ማልማት፣ ለሌሎችም የስራ መፍጠር የሚፈለግበትን የመንግስት መሬት ክራይ ግብር፣ ሮያሊቲ፣ ሌሎችም መንግስት የሚፈልግባቸው በአዋጅ የተቀመጡ ክፍያዎችን በአግባቡ መፈጸም አለበት። እነዚህ እነዚህ ኃላፊነቶች ባለሀብቶቹ ጋር ጥቃቅንና አነስተኛም ከሆኑ እነሱ ጋር በግልጽ የተቀመጡ ናቸው። እነዚህን ኃላፊነቶች ባለሀብቶች መወጣት አለባቸው ማለት ነው። ከዚህ ስንነሳ በአሁኑ ሰዓት እነዚህ ወደ አንድ መቶ ሀያ አንድ የሚሆኑ አሁን በቅርብ ከአንድ ሳምንት በፊት የአንድ ሰው ተሰርዟል። እሱን ስንጨምር ወደ አንድ መቶ ሀያ ሁለት የማዕድን ልማት ፍቃዶች ናቸው። በእኛ ክልል ደረጃ ከወረዳ ዞን ላይ በተጨማሪም በክልሉ ላይ የተሰረዙት ኩባንያዎቹ የፈጸሟቸው ጥፋቶች በርካቶች ናቸው የሚሉት አቶ አቡሌ የቃልና የጽሑፍ ማስጠንቀቂያ ተሰጥቷቸው እንደነበርም አንስተዋል። በፈቃዳቸው መሰረት የተሰጣቸውን ቦታ ለሁለተኛና ሶስተኛ ወገን ያስተላለፉ ይገኙበታል። አብዛኞቹ የግንባታ ግብአቶች በማምረት ዘርፍ የተሰማሩ እንደነበሩም ኃላፊው ጠቁመዋል። a la finna taĉommbag አንዳንዶቹ ደግሞ መሬት ተቀብለው ያላለሙ ናቸው። መሬቱን ለልማት ነው የተቀበሉት። ልማቱ ሲሰራ ደግሞ ተጨማሪ የስራ እድል መፍጠር ይችላሉ። ተጨማሪ የስራ እድል መፍጠሩ ደግሞ ወጣቶቹ ስራ ሰርተው ሕይወታቸውን ኑሯቸው እንዲቀየር ያደርጋል ማለት ነው። እንግዲህ ጥፋቶቹ በጣም ሰፊ ናቸው። ሪፖርት ሳያቀርቡ ቀርተው በተለያየ ጊዜ የአፍ ማስጠንቀቂያ ከዛም አልፎ የጽሁፍ ማስጠንቀቂያ ቀጥሎም ደግሞ ያላስተካከሉ እንዲሰረዙ የተደረገበት ሁኔታ አለ ሳያለሙ ቀርተው ሌሎችም የስራ እድል ሳይፈጥሩ ቀርቶ የማዕድን ቦታውን ለሁለተኛ ለሶስተኛ ወገን ለማስተላለፍ ያው ኢትዮጵያ ውስጥ እንደሚታወቀው መሬት በተለያየ አይነት መልኩ ሰዎች ሲቀበሉ ምን እንደሚደረግ በግልጽ የታወቀ ነው እና ለዚህ ለዚህ ፐርፐዝ ያስቀመጡ አካላትንም ጭምር ነው የሚያካትተው። የተወሰኑ ቁጥር ያላቸው ደግሞ ጊዜያቸውም ያበቃ የተሰረዙ አሉ። ግን በአብዛኛው ኃላፊነታቸውን በአግባቡ ያልተወጡ ባለሀብቶችና ና ስሞል ስኬሎችንም ጨምሮ ነው በዚህ በግንባታ ማዕድን ዘርፍ የተሰማሩ ናቸው በብዛት የተሰረዘባቸው ሁለተኛው ማዕድን ማዘዋወር። ማዕድን ማዘዋወር ለሀገር ውስጥ ዜጋ ይፈቀዳል። ከአንዱ ቦታ ወደ አንዱ ቦታ ማዕድን ወስዶ የመሸጥ ለምሳሌ ከወርቅ አውጪዎች ወስዶ ባንክ አድርሶ የመሸጥ እንደዚህ እንደዚህ አይነት በዚህ አይነት መልኩ ህገወጥ ስራ ላይ የተሰማሩ ከተሰጣቸው ፍቃድ ውጭ የተንቀሳቀሱ እዚህም ውስጥ ያሉ እርምጃ የተወሰደባቸው አሉ ማለት ነው። በቀጣይነት ደግሞ ታሳቢ የተደረጉት ከፍ ከፍ ያሉ ካምፓኒዎችንም የተመለከተ ችግሮቻቸው እየተለየ እየታየ እየተጠና ነው። በቀጣይነት የማስተካከሉ ከሆነ ቀጣይ እርምጃዎችም እንደሚኖሩ የክልሉ መንግስት የውሃ ማዕድንና ኤነርጂ ቢሮ ያምናል ማለት ነው። አቶ አቡሌ አበጋዝ ፈቃዳቸው ከተሰረዘባቸው መካከል ከጥበቃ እስከ አስተዳደር ባሉ የስራ እርከኖች በውጭ ሀገር ባለሙያዎች ስራውን ሲያከናውን የነበረ ኩባንያን በምሳሌነት በመጥቀስ የችግሩን ውስብስብነት አስረድተዋል። ባለሙያው እንደሚሉት በኢትዮጵያዊ ስም በተከፈተው ኩባንያ ውስጥ ይሰሩ የነበሩ ሰራተኞች የሥራ ፍቃድ ጭምር አልነበራቸውም። ከፍተኛ የጥቁር ድንጋይ መፍጨት ላይ ነው የተሰማሩት እና ትልልቅ ማሽነሪዎች እዛ ስፍራ ላይ ያሉ ክሬቸርም በጣም ትልቅ የሆነ ክሬቸርም አለ። ይህንን አሁን በቀጥታ ክልሉ ነው እርምጃ የወሰደው እና እዚህ ውስጥ እያየ ናቸው። አንደኛ በዚህ ዘርፍ ላይ በስፋት ተሰማርተው ሲሰሩ የነበሩት ቻይናውያን ናቸው። ወደ አስራ ሶስት የሚጠጉ የቻይና ዜጎች ድንጋይ መፍጨቱ ስራ ላይ በተጨባጭ ነው የተገኙት እና ይሄ ስራ አንደኛ በሀገር ውስጥ ዜጋ መከናወን የሚችል ስራ ነው። ስለዚህ ኢትዮጵያዊ ዜጋ መስራት የሚችለውን ስራ በውጭ ዜጋ ማሰራት አግባብነት የለውም። አንዱ የታየው ይሄ ነው። ሁለተኛ ደግሞ በውጭ ዜጋም የምናሰራ ከሆነ በሀገሪቱ ሕግ መሰረት የስራ ፍቃድ ሊኖራቸው ይገባል። እነዚህ የውጭ ዜጎች ቻይናዎች የሚሆኑ አሜሪካም ይሁን የስራ ፍቃድ መኖር አለበት። ኢትዮጵያ ውስጥ መጥቶ ለመስራት የስራ ፍቃድ መኖር አለበት እና የስራ ፍቃድ የላቸውም። ፓስፖርታቸውም ጊዜ ያለፈበት ነው። እዛ አካባቢ ነው የሚኖሩት። ካምፕ አላቸው። እዛው ነው የሚንቀሳቀሱት፣ እዛው ነው የሚሰሩት። ከትንሽ የዘበኝነት ስራ ጀምሮ እስከ ከፍተኛ የካምፓኒው መናጀር ድረስ ቻይና ነው ማለት ነው። ደሞዝ ከፋዩ ቻይናዎች ናቸው። እንደገናም ደግሞ ዘበኞች፣ ካርኒ ቆራጮች፣ እዛ የቴክኒክ ስራ፣ ሌሎች ማሽነሪ አካባቢ ላይም ያሉት እንደዚሁ። ይህን ስራ ኢትዮጵያዊ ዜጋ መስራት ይችላል። አንድ ይሄ ነው ሁለተኛ ደግሞ ቻይናዋንም ይሁኑ ማንም ይሁን ኢትዮጵያ ውስጥ ገብቶ ለመስራት መጀመሪያ የስራ ፍቃድ መኖር አለበት። የስራ ፍቃድ የሌላቸው ሰዎች እዚህ ላይ መስራታቸው አግባብነት እንደሌለው መጀመሪያ የአፍ ማስጠንቀቂያ፣ ቀጥሎ እነዚህን ቻይናዎች ከዛ ቦታ ማውጣት እንዲቻል የጽሁፍ ማስጠንቀቂያ፣ ከዛ በኋላ ደግሞ ስራውን እንዳንቀሳቀሱ የማገድ፣ መጨረሻ ላይም ደግሞ በተሰጠን ስልጣን መሰረት ፍቃዱን የመሰረዝ ተግባር አከናውነናል ማለት ነው። የስራ ፍቃዳቸው የተሰረዘባቸው አብዛኞቹ ኩባንያዎች በ አዲስ አበባ ዙሪያ የሚገኙ ናቸው። አቶ አቡሌ እርምጃው የዘገየ እንደሆነ ይናገራሉ። ተቋማቱ ባለባቸው የአቅም ውስንነት ምክንያት ኩባንያዎቹ በተሰጣቸው ፈቃድ መሰረት ስራ መስራታቸውን እንዳልተከታተሉ ጠቁመዋል። እርምጃውን የመውሰድ ስራ ዘግይቷል ዘግይቷል። ባለፉት አስርት አመታት በትክክል የማዕድን ዘርፉን በአግባቡ አልታየም፣ አልተፈተሸም። ኖርማሊ አንድ ሰው ፍቃድ ሲጠይቅ ይሰጠዋል። ከዛ በኋላ ተከታትሎ መመሪያዎችን ደንቦችን የማስፈጸም ማቅም በተቋማቱ ውስጥም የራሱ የሆነ አንደምታ ነበረው ማለት ነው ይሄ በአግባቡ ያልተሰራ ስራ ነው አዋጆቹ አስገዳጅ ስላልነበሩ ባለሙያዎችም ክትትል የጽህፈት ቤቱ የተቋሙም የማስፈጸም ብቃት እነዚህ እነዚህ ድርሻ ያላቸው በዚህ ውስጥ ስለዚህ አሁን ምንድን ነው ከጥቅሙ ይልቅ ጉዳቱ በጣም በአብዛኛው አካባቢ ላይ እያመዘነ ስለመጣ ከሀብቱ ደግሞ የሀገር ሀብት ነው የጥቂት ግለሰቦች አይደለም ፍትሃዊ በሆነ መንገድ ነው መልማት ያለበት ሲለማ ደግሞ አገርን ህዝብን ማህበረሰቡን አካባቢውን ተጠቃሚ በሚያደርግ መልኩ ነው መልማት ያለበት። ይህን የማያሟላ ከሆነ ደግሞ መታየት፣ መፈተሽ፣ መስተካከል ይኖርበታል። እንግዲህ እንዲያስተካክሉ ጥረት ሲደረግ ቀድሞ ከነበረው ልምድ ውስጥ ያለ መውጣት እንቀጣለን፣ እንጠየቃለን የሚል አስተሳሰብ በስፋት በባለ ሀብቶቹ አካባቢ ላይ ያለ ማደግ ይታያል። የኦሮሚያ ክልላዊ መንግስት እርምጃ ሲወስድ ከፌዴራል ተቋማት ጋር ውይይት በማድረግ መሆኑን አቶ አቡሌ አበጋዝ ተናግረዋል። አድማጮች፣ የዛሬው መሰናዶ ጥናቋል። እሸት የበቀለነኝ ጤና ይስጥልኝ።